ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እግዚአብሔር ቃል መልሳለሁ። ሰላም ጤና ይስጥልን አድማጮቻችን፣ የዓለም አቀፉ የአድቬንስት ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። በአመቱ ውስጥ ለደረሱን ጥያቄዎቻችሁ መልስ ይዘን ቀርበናል። ለጥያቄዎቻችሁ መልስ በመስጠት የሚያገለግሉን አገልጋይ ቴዎድሮስ አበበ ናቸው። በሚኖረን ቆይታ የእግዚአብሔር መንፈስ አብሮን እንዲሆን እየጸለይን አሁን ወደ ፕሮግራሙ እናመራለን። ፕሮግራሙን እየመራው አብሬያችሁም ቆየው እኔ ወንድማችሁ አይለከበደንኝ። መልካም ቆይታ ወደ መጀመሪያው ጥያቄ ስናልፍ የክርስትና እምነት መመሪያ ምንድን ነው? በክርስትና እምነት ውስጥ መለያየት ለምን ይሆናል? የሚል ጥያቄ ከአድማጮቻችን ደርሰውን ነበር። እኛም ዛሬ ይህን ጥያቄ ወደ እናንተ ልናደርስ ነው። ለጥያቄዎቹ መልስ የሚሰጡን ወንድማችን አገልጋይ ቴሮስ አበበ ናቸው። ጥያቄውን ወደ እሳቸው ይዘን እናልፋለን። አብራችሁን ቆዩ። እናመሰግናለን። አድማጮቻችን በዓመቱ ውስጥ በተለያየ ጊዜ ብዙ ጥያቄዎችን ስትልኩልን ነበረ የተለያዩ ፕሮግራሞችን እያቀረብን ስለነበር ለጥያቄዎቻችሁ መልስ ለመስጠት አምቺ አልሆነልንም። በዚህ ዓመት መጨረሻ ላይ እነዚህን ጥያቄዎቻችሁን ሰብሰብ አድርገን ይዘን መጠናል። እንደሰማችሁት የመጀመሪያው ጥያቄ የመጽሐፍ ቅዱስ ወይም ደግሞ የእግዚአብሔርን ቃል የሚመለከት ነው እና የክርስትና እምነት መመሪያ ምንድን ነው? በክርስትና እምነት ውስጥ መለያየት ለምን ይሆናል የሚል ጥያቄ ነው ጥያቄው። ይህን ጥያቄ በተደጋጋሚ ብዙ አድማጮቻችን ሲያቀርቡልን ነበረ እና ለዚህ መልስ መስጠት ተገቢ ሆኖ ስላገኘ ነው መልሱን ይዘን ቀርበናል። እንግዲህ የክርስትና እምነት ዋና መመሪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ አንድ ነው። ቃሉ ከእግዚአብሔር የወረደ እውነተኛ የእግዚአብሔር ቃል ነው። ስለዚህ ይህ መጽሐፍ ቅዱስ አንድ ሆኖ ሳለ ግን አሁን የብዙ ሰዎች ጥያቄ ምንድን ነው? በተለይ ከደብረ ማርቆስ አንድ እህታችን በተደጋጋሚ የምጠይቀኝ ነው። ጥያቄዋ ምን ነበረ? እሷ ታዲያ ለምንድን ነው መጽሐፍ ቅዱስ አንድ ከሆነ ይህ ሁሉ መለያየት ለምን ሆነ የሚል ጥያቄ ነው ጥያቄዋ። እና ይሄ የሆነበት ምክንያት በራሱ ከመጽሐፍ ቅዱስ ላይ እናገኛለን እና መልሱን በሁለተኛ ጴጥሮስ ምዕራፍ አንድ ቁጥር 20ና 21 ላይ እንደዚህ ይነበባል። ይህንም በመጀመሪያ እወቁ፣ በመጽሐፍ ያለ ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደለትም። ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል እና ከመጀመሪያውኑ የእግዚአብሔር ቃል በሰው ፍቃድ አይደለም የመጣው። በመጽሐፍ ቅዱስ ሄደን በምንመለከትበት ጊዜ የተለያዩ ነቢያቶችን ሐዋርያቶችን እናገኛለን፣ ካህናቶችን እናገኛለን። እነዚህ ሰዎች ቃልን ጻፍ ወይም እግዚአብሔር የሚለውን መመሪያ ለእንስቲ ልጻፈው ብለው ተነስተው አይደለም የጻፉት። እነዚህ ሰዎች ባላወቁትና ባልገመቱት ጊዜ የእግዚአብሔር መንፈስ ወደ እነሱ መጥቶ የእግዚአብሔርን ቃል ሰጣቸው እና ያንን ቃል ስለሰጣቸው ጻፉ። ምክንያቱም ያዘዛቸው በጣም ኃያል የሆነ እና ፓወርፉል የሆነ አምላክ ነው ያዘዛቸው። እና ያንን እምቢ ማለት አልቻሉም፣ ስለዚህ ታዘዙ። አንዳንዶቹ እንደውም ምክንያት ይሰጡ ነበር። ለምሳሌ ኤርሚያስ ገና ልጅ ነኛል። በልጅነቱ ስለነበረ የእግዚአብሔር ቃል የመጣው እኔ ገና ብላቴና ነኝ፣ ባክህ ተወኝ አለ። አይዞህ፣ አትፍራ፣ ምንም ቢሆን እኔ ከአንተ ጋር ሆናለሁ አለው። ስለዚህ ተቀበለ። ሌሎችም የተለያዩ ነቢያቶች ሄደንት በምንመለከትበት ጊዜ እግዚአብሔር በውስጣቸው እንደ እሳት የሚነድና የሚቃጠለውን ቃል በውስጣቸው ስላስቀመጠ ያንን እምቢ ማለት አልቻሉም። ስለዚህ በራሳቸው ፍቃድ ሳይሆን በእግዚአብሔር ፍቃድ ነው ቃሉ ራሱ የመጣው በመንፈስ ቅዱስ አማካኝነት። ሁለተኛ ያ ቃል በሚመጣበት ጊዜ ለተለያዩ አይነት ነቢያቶች ነው የመጣላቸው። ለምሳሌ ነገስታቶች ነበሩ ከዛ ውስጥ እንደ ዳዊት ያለ፣ እንደ ሰለሞን ያለ እነዚህ ነገስታቶች ናቸው። የእግዚአብሔር ቃል መጣላቸው፣ እምቢ አላሉ። ንጉስ ነኝና እኔ የእግዚአብሔር ቃል አልጽፍም አላሉ። የእግዚአብሔርን ቃል ጻፉልን። እረኞችም ነበሩ እንደ አሞጽ ያለው ለምሳሌ እረኛ እረኛ ነበረ እና ወደ እረኛው በመጣ ጊዜ ቃሉ ተቀበለ። ዳዊትም ንጉስ ከመሆኑ በፊት እረኛ እንደነበረ እናውቃለን። እና ወደ አዲስ ኪዳን ስንመጣ ደግሞ አሳ አጥማጆች ነበሩ። ቀራጮች ነበሩ። እነዚህ ሰዎች የተለያየ ፕሮፌሽን የተለያየ አይነት ሙያ ቢኖራቸውም የእግዚአብሔር ቃል ግን ወደ እነሱ ሲመጣ ያንን ለመጻፍ እና ለመቀበል ፍቃደኛ ሆኑ። በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ ነው የመጣው። እንደዚሁም ደግሞ ቃሉ በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ ስለመጣ ሲተረጎምም በእግዚአብሔር መንፈስ ቅዱስ አማካኝነት እንጂ ሰው ተነስቶ የእግዚአብሔርን ቃል እንዲህ ነው ብሎ በራሱ መተርጎም አይችልም። ስለዚህ መጽሐፍ ቅዱስን ስንተነትን ወይም ደግሞ መጽሐፍ ቅዱስን ስንተረጉም የእግዚአብሔር መንፈስ እንዲጠቀምብን ራሳችንን በጸሎትና በትህትና በፊቱ አቅርበን መቅረብ ይኖርብናል እንጂ እንዲሁ በገዛ ራሳችን በስጋ ተነስተን በምንተረጉምበት ጊዜ ችግር ይፈጠራል። ስለዚህ ሁለተኛው ተያያዥ ጥያቄም ከዛ ጋር የሚሄድ ነው ሰዎች በስጋቸው ተነስተው በራሳቸው ፍቃድ ተነስተው የእግዚአብሔርን ቃል በሚተረጉሙበት ጊዜ ወይም ለመተርጎም በሚሞክሩበት ጊዜ ምን አይነት ችግር ይፈጠራል ማለት ነው? የስ- ስህተት የሆነ ነገር ይፈጠራል ማለት ነው። መከፋፈል፣ የሆነ ነገር ይፈጠራል ማለት ነው። የእግዚአብሔር ቃል አንድ ሆኖ ሳለ ቃሉ መጽሐፍ ቅዱስ እግዚአብሔር የሰጠው ቅዱስ ቃል አንድ ሆኖ ሳለ ሰዎች ግን ለገዛ ምኞታቸው ለገዛ ሐሳባቸው ለስጋዊ ፍቃዳቸው ሲተረጉሙት የዛን ጊዜ መለያየት ይፈጠራል ማለት ነው። ስለዚህ መጽሐፍ ቅዱስ የእምነት መመሪያ ነው። የክርስትና የእምነት መመሪያ ምንድን ነው ለሚለው ጥያቄ መጽሐፍ ቅዱስ ነው። ታዲያ ለምንድን ነው አንድ መጽሐፍ ቅዱስ ሆኖ ሳለ ሰዎች የተለያየ አይነት በክርስትና ስም የተለያየ አይነት እምነት የሚከተሉት ለምንድን ነው የሚለው ጥያቄ፣ መልሱ በገዛ ራሳቸው ፍቃድ በእግዚአብሔር ፍቃድ ሳይሆን በእግዚአብሔር አስተሳሰብ ሳይሆን በመንፈስ ቅዱስ ምሬት ሳይሆን በገዛ በስጋዊ ፍቃድ ስለሚተረጎመና በዛ አይነት ስለሚተረጉሙት ይህንን ስህተት ይፈጠራል። ስለዚህ በሃይማኖቶች መካከል መለያየት ይመጣል እና ራሱ የእግዚአብሔር ቃል ይህን አይነት ስህተት እንዳይመጣ አስቀድሞ ብዙ ማስጠንቀቂያዎች ይሰጣል። ለምሳሌ ያህል በዚህ በምሳሌ ምዕራፍ 30 ቁጥር አምስት ላይ ሄደን በምናነብበት ጊዜ የእግዚአብሔር ቃል ሁሉ ተፈትናለች፣ እርሷም ለሚታመኑባት ጋሻ ናት። እንዳይዘልፍህ ሐሰትም ሐሰተኛም እንዳትሆን በቃሉ ላይ አንዳች ነገር አትጨምር። አራት ነጥብ አለቀ። እና ሐሰተኞች ናቸው በእግዚአብሔር ቃል ላይ የራሳቸውን አስተሳሰብ የሚጨምሩት። ስለዚህ እንደዛ በሚሆንበት ጊዜ ነው የሃይማኖት መከፋፈልና መለያየት የሚመጣው። መበታተን የሚመጣው በዚህ ምክንያት ነው። ስለዚህ አትጨምር ነው የሚለው። አትጨምር ብቻ አይደለም። በጣም የሚገርመውና የሚደንቀው በራ ዮሐንስ ምዕራፍ 22 ቁጥር 19 ላይ ሄደን ደግሞ ስናነበው እንደዚህ ይላል። በዚህ በትንቢት መጽሐፍ ላይ ከተጻፉት ቃላት አንዳች ቢያጎል አንዳች ቢያጎል በዚህ መጽሐፍ ከተጻፈው ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎልበታል ይላል። ራ ዮሐንስ ምዕራፍ 22 ቁጥር 19። ማጉደልም የለብንም መጨመርም የለብንም። ስለዚህ የእግዚአብሔር ቃል እንደተጻፈ ብንወስደውና በመንፈስ ቅዱስ አማካኝነት የተባለውን ሐሳብ ብንረዳ በሃይማኖቶች መካከል መከፋፈል፣ መለያየት እና እንደዚህ ስንት አይነት ቡድን ተመስርቶ ስንት አይነት ሃይማኖት ተመስርቶ በክርስትና ስም ብቻ በብዙ ሺህ የሚቆጠሩ ሃይማኖቶች ተመስርተው እርስ በርስ መለያየት አይሆንም ነበረ። ስለዚህ አሁንም ይህንን ፕሮግራም የምሰሙ አድማጮቻችን ይህንን በጣም አድርገን ልናተኩርበት ያስፈልጋል። መጽሐፍ ቅዱስ ምን ይላል? በቃ መጽሐፍ ቅዱስ ካለ እንቀበላለን። መጽሐፍ ቅዱስ ካላለ ግን አንቀበልም። በመጽሐፍ ቅዱስ ላይ ያልሆነ ነገር ጨምረው የሚነግሩንን ሰዎች መቀበል የለብንም። ከራሳቸው ከቃላቸው የጨመሩትን ነገር መቀበል የለብንም። እንደገና ደግሞ ቀንሰው፣ ከመጽሐፍ ቅዱስ ያላለውን ነገር ቀንሰው ወይም ደግሞ አጉለው የሚነግሩን ሰዎች ልንቀበል አይ መጽሐፍ ቅዱስ ብሏልና ለምን ታጎላላችሁ? ለምሳሌ ያህል አንድ ምሳሌ ብቻ በዚህ ጠቅሼ ለማለፍ ፈልጋለሁ፣ አድማጮቻችን ግልጽ እንዲሆንላቸው። ለምሳሌ አስር ትእዛዛት ነው እግዚአብሔር የሰጠው፣ እና የመጀመሪያ አራቶቹ ለእግዚአብሔር የምናደርጋቸው ናቸው። ከትእዛዛቶቹ መካከል ከኔ ሌላ ሌላ አማልክት አታምልክ ይላል የመጀመሪያው ትእዛዝ። ከዛ በኋላ ስዕልና ምሳሌ ከቶ ላንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል ሁለተኛው ትእዛዝ። ሦስተኛው ትእዛዝ የእግዚአብሔርን ስም ከንቱ አታድርግ ይላል። አራተኛው ትእዛዝ የሰንበትን ቀን አስብ ትቀድስ ዘንድ ስድስት ቀን ስራ ተግባርህን አድርግ። በሰባተኛው ቀን ግን የእግዚአብሔር የአምላክ ሰንበት ነው፣ በእሱ ስራ አትስራበት ይላል። እነዚህ አራቱ እግዚአብሔር ከአስርቱ ትዛዛት አራቱ ትዛዛት የመጀመሪያዎቹ አራቱ ትዛዛት ለእግዚአብሔር የምናደርጋቸው ናቸው። ሰው ከእግዚአብሔር ሌላ አማልክት ካደረገ መጽሐፍ ቅዱስ ያላዘዘውን ነገር ነው እያደረገ ያለው። አማልክትን አታምልኩ ከእኔ ሌላ ያለ እግዚአብሔር እንዴት ይሄ ያልተባለውን ነገር ለምን ይጨመራል? በመጽሐፍ ቅዱስ ላይ ስዕልና ምሳሌ ከቶ ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል ሁለተኛው ትእዛዝ። ስለዚህ ይሄንን ትእዛዝ ያጎደሉ አሉ። በጣም የሚያስደንቅ ነው የሰረዙ በአንድ ቤተ መቅደስ በራፍ ላይ ሄጄ በመመለከትበት ጊዜ አስርቱ ትእዛዛት ተጽፎ አየሁኝ። ከዛ በኋላ በጣም ደስ አለኝ። የእግዚአብሔር አስር ትእዛዛት ያውም በእምነበረድ ላይ ጻፍ መዲንጋይ ላይ በእምነበረድ ላይ ጽፎታል በወርቃማ ጽሁፍ። ዋው እንዴት ደስ የሚል ነገር ነው አልኩኝና ሄ ሄጄ ሳነበው ሁለተኛው ትእዛዝ ስዕልና ምሳሌ ከቶ ለአንተ አታድርግ አትስገድላቸው አታምልካቸው የሚለው ጠፍቷል፣ የለም። በጣም የሚገርም ነው። ለምን ጎደል አልኩኝ። ከዛ በኋላ ሶስተኛውን ወደ ሁለተኛው ከፍ አድርገውታል። ከዛ በኋላ አራተኛውን ወደ ሶስተኛው ከፍ አሸጋሽገውታል። ከዛ አሁን ዘጠኝ ብቻ ሲሆንባቸው የመጨረሻውን የባንንጀራህን ሚስት ንብረቱንም አትመኝ የሚለውን ለሁለት ከፍለውት ሚስት የሚለውን ዘጠነኛ ያደረጉ፣ ከዛ ንብረት የሚለውን አስረኛ ያደረጉና አሟሏት። ያቺ ግን ሁለተኛ ትእዛዝ ስዕልና ምሳሌ ከቶ ለአንተ አታድርግ አትስገድላቸው አታምልካቸው ከላይ ከሰማይ ካለውም ከምድርም ካለውም የሚለውን ሁለተኛ ትእዛዝ አውጥተውታል ለምንድን ነው የወጣው አልኩኝ እኔ እዛ ካህናቶች ነበሩ ሰዎች ነበሩ ጠየኳቸው ለምንድን ነው ሁለተኛው ትእዛዝ የወጣው አልወጣም አሉኝ ረ ወቷል? ይሄ ዘዳግም ምዕራፍ አምስት ላይ ወይም ዘጸአት ምዕራፍ ሀያ ላይ ያለው እግዚአብሔር ሕግ አይደለ ይኸው መጽሐፍ ቅዱስ ሁለተኛው ትዕዛዝ ስዕልና ምሳሌ ከቶ ለአንተ አታድርግ አትስገድላቸው፣ አታምልካቸው ነው የሚለው። ለምን ወጣ? ከዛ በጣም አለመግባባት ላይ ጭቅጭቅ ላይ ደረስን እና በጭራሽ እውነት መሆኑን ሲያውቁ ላለመቀበል ብቻ ሸሹ እና በጣም የሚያሳዝን ነገር ነው። ለምን የእግዚአብሔር ቃል ያጎላል ሰው መጽሐፍ ቅዱስ እኮ ከዚህ ቃል ላይ ያጎደለ እድሉ ከሰማይ ይጎልበታል ነው ለምን ያጎልበታል? ለምን ስዕልና ምሳሌ ይሳላል? ለምን የተለያዩ ቅርጻ ቅርጽ እግዚአብሔር አትቅርጽ ለነዛ አትስገድ እያለ ለምን ይቀረጻል? ወንድሞቼ፣ እናቶቼ፣ ስለዚህ ዛሬ ይህንን ድምፅ የምትሰሙ በየቦታ ያላችሁ አድማጮቻችን በእውነት ከእግዚአብሔር ቃል ላይ መጨመርም መቀነስም ከፍተኛ ኃጢአትና ወንጀል እንደሆነ አውቀን ይህንን የሚያስተምሩትን እምቢ ልንል ያስፈልጋል። እኛ እያንዳንዳችን ዛሬ መጽሐፍ ቅዱስ በጣም በርካሽና በሁሉም ቦታ ይገኛልና ያንን ገዝተን ትክክለኛው መጽሐፍ ቅዱስ የሚለውን በግላችን መከተል ይኖርብናል እንጂ ሰዎች እያጎደሉና እየጨመሩ ያልሆነ ነገር በሚያስተምሩት ትምህርት መመራት የለብንም። በቃሉ ከተመራን፣ ቃሉ ከመራን የክርስትና መመሪያ የእግዚአብሔር ቃል መጽሐፍ ቅዱስ ነው። ያንን ከተከተል ወደ እውነት ሁሉ እንደርሳለን፣ ወደ ደህንነት ሁሉ እንደርሳለን። ይህን ማድረግ እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርክ ወንድማችን ቴድሮስ አበበ ክብራን። አድማጮቻችን፣ ከጠየቃችሁ ጥያቄ በወንድማችን ቴድሮስ አበበ የተሰጠው መልስና ማብራሪያ እጅግ እጅግ እንደጠቀማችሁ እንደባረቃችሁ ተስፋ እናደርጋለን። ወደሚቀጥለው ሁለተኛው ጥያቄ እንለፍ። አድማጮቻችን ከተጠየቁት ጥያቄዎች መካከል ሁለተኛው እንዲህ ይላል። ስለ መለኮት ወይንም ሥላሴ ምንነት አብራሩልን፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ምንነት የእያንዳንዱን ባህሪና ማንነት ብትገልጹልኝ የሚል ጥያቄ ከአድማጮቻችን ተጠይቀን ነበረ። ምላሹን ወንድማችን ቴሮስ አበበ እንደሚከተሉ ያቀርብላችኋል። አብራችሁ ሁኑ። በጣም ግሩም ድንቅ የሆነ ጥያቄ ነው። አድማጮቻችን ስለምትሳተፉና ይህንንም ደግሞ ጥያቄዎቻችሁን በየጊዜው ስለምትልኩልን እጅግ አድርገን እናመሰግናችኋለን። ስለ መለኮት ወይም ሥላሴን በሚመለከት በእውነት በአንድ የሬዲዮ ፕሮግራም ለማብራራት በጣም ከፍ ያለ ጊዜ የሚጠይቅና በጣም ረጅምና ጥልቅ የሆነ ትምህርት ቢሆንም ለአድማጮቻችን መልስ ይሆን ዘንድ በአጭሩ ለመመለስ እንሞክራለን እና ጥያቄው የሚለው ስለ መለኮት ወይም ስለ ሥላሴ ምንነት አብራሩልን ነው የሚለው ወይም ደግሞ ከዛው የሚያዳብረው ጥያቄ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እና ስለ መንፈስ ቅዱስ ምንነት እና እያንዳንዱ ባህሪና ማንነት ብትገልጹልን የሚል ነው እና በጣም ሰፊ ነው። ቢሆንም ግን ባለን ሰዓት ተጠቅመን ለዛሬ አጠር ያለ ማብራሪያ ለመስጠት እንሞክራለን። መለኮት በመጽሐፍ ቅዱሳችን በአብ፣ ወልድ፣ በመንፈስ ቅዱስ በማይነጣጠል ዘላለማዊ አንድነት በሶስት ውህድ የተገለጸ አምላክ ነው። አምላካችን ወይም የምናመልከው አምላክ እና አምላክ ደግሞ ህያው ነው፣ ሀያል ነው። እንደገና ደግሞ የማይሞት ከሁሉም በላይ የሆነ በየትኛውም ስፍራ ደግሞ በአንድ ጊዜ መገኘት የሚችል እና ሁሉን የሚቆጣጠር እና የሚገዛ የሁሉ ፈጣሪ እንደሆነ አምላካችንን እናምናለን እና ይሄ ጥያቄ በጣም ወሳኝ ነው። ምክንያቱም ወሳኝ የሆነው ለምንድን ነው? በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሄደን ስንመለከት እንደዚህ የሚል ጥቅስ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻ የሆንከውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እውነተኛ አምላክ ብቻ የሆንከውን አንተን አብን ማለት ነው። እንደገና ደግሞ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። እና ስለዚህ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በትክክለኛው ማወቅ የዘላለም ሕይወታችንን የሚነካ ጉዳይ ነው። እና ስለዚህ ይሄ ደግሞ በጣም ከፍተኛ እና በጣም ሴንሲቲቭ የሆነ ኢሹ ነው እና በጥንቃቄ ነው ልንመረምረውና ልናውቅ የሚገባን። ከደም ሲል በተጠየቀው ጥያቄ ላይ ለማብራራት እንደሞከርኩት ከመጽሐፍ ቅዱስ የሚለውን ነገር በቀጥታ ልንቀበል ይገባናል እንጂ በዛ ላይ መጨመር ወይም ደግሞ በዛ ላይ መቀነስ የለብንም። እና በዚህ በመለኮት ጉዳይ በተለይ ከጨመርን፣ ከቀነስን ወይም ደግሞ እንዲህ ይሆናል የሚል የራሳችንን ግምት ካስቀመጥን ምንድን ነው የሚፈጠረው? ከፍተኛ ስህተት። ያ ስህተት ደግሞ ዋጋ የሚያስከፍልና የበላለም ህይወትን የሚነካ ጉዳይ እንደሆነ ነው የምንመለከተው። ብዙ ጊዜ ስለ አብ፣ ወልድ፣ መንፈስ ቅዱስ ለመረዳት ሰዎች ነንና በጣም ይከብደናል። ለምንድን ነው የሚከብደን? እኛ ፍጡር ነን። አሁን ስለማን ነው ለማወቅ እየፈለግን ያለ ነው? ስለ ፈጣሪ። ፍጡር ስለ ፈጣሪ ለማወቅ ነው እየፈለግን ያለ ነው እና ይሄ ዕጹብ ድንቅ የሆነና እንደገና ምጡቅ የሆነውን አምላክ በዚህ ሰባዊ በሆነ አእምሮ ማወቅ በጣም ከባድ ነው። ነገር ግን እንደዛ ብለን ደግሞ አንዘጋውም። መጽሐፍ ቅዱስ ስለ እግዚአብሔር የገለጸልንን ነገር እንዳለ ሳንጨምር፣ ሳንቀንስ ልንቀበል ያስፈልገናል። ጳውሎስ በኤፌሶን ላሉ ሰዎች ሲጽፍ በኤፌሶ ምዕራፍ 4 ቁጥር 4 እስከ 6 እንደዚህ ይላል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ ይላል። እና እዛ ላይ ግልጽ አድርጎ እንደተናገረው አንድ መንፈስ አለ አንድ ጌታ አለ አንድ አምላክ የሁሉ አባት አለ። እና ሶስት ነገሮችን ነው የሚጠቅሰው መንፈስ ጌታንና እንደገና ደግሞ አባት። ይሄ ክርስቶስ በግልጽ አስቀምጦታል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወል በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ ክርስቶስ በግልጽ ተናግሮ አስቀምጦታል። እና ስለዚህ እዚህ ጋር እንደተጠቀሰው በአብ በወልድና በመንፈስ ቅዱስ ስም ስሞች አላለም፣ ስም ነው፣ ነጠላ ነው። አብ ወልድ፣ መንፈስ ቅዱስ ስም ወይ በሌላ አነጋገር ስናስቀምጠው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ወይም ስም በነጠላ የተቀመጠ እንደሆነ እንመለከታለን። ስለዚህ እኛ የምናመልከው አምላክ አንድ አምላክ ነው። ነገር ግን የራሱን የገለጸው በአብ በወልድ፣ በመንፈስ ቅዱስነት እንደገለጸ እንመለከታለን እና ይህንን በደንብ አድርገን ስንመለከት ጳውሎስ አሁንም ለቆሮንቶስ ሰዎች በጻፈው መልእክቱ በምዕራፍ 13 ቁጥር 14 ላይ የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን አሜን። እንግዲህ ደቀ መዛሙርቶችም ሲባርኩ በእነዚህ ሶስት ስሞች ነው የሚባርኩት፤ በኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን በሚል ነው ሲባርኩ የምንመለከተው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብለን እናመልካለን። ይህንን የምንልበት ዋናው ምክንያት ለምንድን ነው ብለን በምናይበት ጊዜ እግዚአብሔር አብ ራሱ ፈጣሪ እንደሆነ መጽሐፍ ቅዱስ ይነግረናል። በመሰረቱ መጽሐፍ ቅዱሳችን በተለይ አማርኛ መጽሐፍ ቅዱሳችን ስሞችን እንዳለ ከመቀበል ይልቅ ከዕብራይስጡ ከመቀበል ይልቅ ወደ ግዕዝ ተርጉሟቸዋል። ለምሳሌ እግዚአብሔር እግዚአ ማለት የሚገዛ ሲሆን ብሔር የሚለው ህዝብ ማለት ነው። እግዚአ ብሔር ብሔርን የሚገዛ የሚል ትርጉም ይሰጠናል ማለት ነው። ግን የእግዚአብሔር ስም ነው ወይ? ቀጥታ ትርጉሙ አይደለም። ለምሳሌ እግዚአብሔር በዘፍጥረት ምዕራፍ አንድ ላይ ሲጀምር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል እና ያንን ኦሪጂናል በሆነው ዕብራይስጥ ቃል ሄደን ስንመለከት በመጀመሪያ ኤሎሄም ሰማይና ምድርን ፈጠረ ነው የሚለው ኤሎሄም ነው የሚለው ኤሎሄም የሚለው የእግዚአብሔር ስም ነው። የእግዚአብሔር ስም ኤሎሄም የሚለው የእግዚአብሔር ስም ነው እና ኤሎሄም ማለት ሁሉን የፈጠረ ነገር ግን እሱ ግን በማንም ያልተፈጠረ በምንም ያልተፈጠረ ፍጡር ያልሆነ ማለት ነው ትርጉሙ። ራሷ ቃሏ ራሷ የምትሰጠው ያንን ነው። የት ጋር ነው የተጠቀመበት? ቀጥታ የፍጥረት መጀመሪያ ላይ ያንን ስም እንደተጠቀመ እንመለከታለን እንዳለ እሱ ቢሆንልን ጥሩ ነበረ ግን እግዚአብሔር ተብሎ በግዕዝ ተተርጉሞ ነው ወደኛ እየተጻፈው በእንግሊዝኛም ጎድ ብለው ነው የተረጎሙት እንጂ ኤሎሄም የሚለውን ቀጥታ የእግዚአብሔርን ስም እዛ ላይ ቢመዘገብ ጥሩ ነበር እሱ ቀጥታ የሚያመለክተው ማን ነው ማንን ነው አብን ነው የሚያመለክተው ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ለማሰባክተኒ ብሎ ሲጠራ አብን ነው የጠራው አምላኬ አምላኬ ለምን ተውከኝ አምላኬ ማለት አብን ነው የጠራውና እሱ ነው አብ እና ፈጣሪ የሁሉ ፈጣሪ የሆነው እንደገና ወደ ወልድ በምንመጣበት ጊዜ ወልድ ደግሞ በዮሐንስ ወንጌል ምዕራፍ አንድ ላይ ሄደን በምንመለከትበት ጊዜ ልክ በፍጥረት ምዕራፍ አንድ ላይ እንደተጠቀመው ጸሐፊው ሙሴ እንደተጠቀመበት ዮሐንስም ዘፍጥ ዮሐንስ ወንጌል ምዕራፍ አንድን በሚጽፍበት ጊዜ ቀጥታ ልክ ያንን የተጠቀመው ምንድን ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለሱ አልሆነም። ቃልም ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል፣ ቁጥር 14 ላይ ወረድ ስለዚህ፣ በመጀመሪያ ቃል ነው ያለው እዛ ላይ። ደግሞ በመጀመሪያ ኤሎሄም ሰማይና ምድርን ፈጠረ። አሁን እዚህ ጋር ደግሞ በመጀመሪያ ቃል ቃል የሚለው በአዲስ ኪዳን በግሪክ ስለተጻፈ ሎጎስ የሚል ነው። ሎጎስ ሎጎስ ማለት ምን ማለት ነው? አንድን ነገር በቃላት ስንገልጽ ማለት አሁን ለምሳሌ ከዚህ ሆኜ እኔ ሳብራራ አንድ ነገር ብነግራችሁ ያንን በቃሉን በምሰሙበት ጊዜ ህልውናውን ትስሉታላችሁ ለምሳሌ አንድ ጥቁር በሬ ቀንዶቹን ወደፊት አሹሎ እየበረረ መጣ ብዬ አሁን ብናገር ወዲያውኑ በሬውን አላያችሁትም ሁኔታውን አላያችሁትም ግን በጣም በቃ የተቆጣ የበረረ የሚመጣ ጥቁር በሬ ወዲያውኑ በአእምሯቸው ውስጥ ይሳላል ወይም ይከሰታል እና ክርስቶስ ኢየሱስ ሥጋ ከመልበሱ በፊት ቃል ሥጋ ከመሆኑ በፊት ነበረ። ነገር ግን አሁን በቃል እንደነገርኳችሁ በሬውን አልነካችሁትም፣ አልዳሰሳችሁትም፣ አላያችሁትም፣ ግን አንድ ነገር ተከሰተ። ልክ እንደዛው ሎጎስ ሆኖ የተከሰተ ሆኖ አምላክ ሆኖ ባይዳሰስም ባይነካም ባናየውም ከመጀመሪያ ሳይፈጠር እግዚአብሔርም ከመጀመሪያ እንደነበር አብ፣ እንዲሁም ኢየሱስ ከመጀመሪያ በአብ ዘንድ እንደነበር እንደውም እሱ አምላክ እንደሆነ እዚህ ጋ ቃልም እግዚአብሔር ነበር ስለሚል ምን ማለት ነው? ይሄ አምላክ የሚለውን ለኢየሱስ ሲሰጠው ነው ማለት ነው። ስለዚህ ኢየሱስ ክርስቶስም ከመጀመሪያ የነበረ አምላክ መሆኑን በዚህ እንመለከታለን ማለት ነው እና እዚህ ላይም ደግሞ ፈጣሪም እንደነበረ፣ ካለሱ አንዳች ነገር እንዳልተፈጠረ ፈጣሪም እንደነበረ። በኋላ ግን ሎጎስ የሆነው ቃል የሆነው ሥጋ ለብሶ በመካከላችን አደረ እንጂ ከመጀመሪያም ከአብ ዘንድ ነበረ። ምንም በማይለያዩ ሁኔታ በአንድነት ነበሩ አብና ወልድ የሚለውን ህልውናቸውን በዚህ አይነት እንመለከታለን። እርግጥ ሰፋ ያለ ነው። ወደፊት ጊዜ ሲኖረን እንደገና እንመለስበታለን። መንፈስ ቅዱስን ገልጬ የዛሬውን ጥያቄ መልስ በዚሁ ላጠቃለል እፈልጋለሁ። መንፈስ ቅዱስም ደግሞ እንደዚሁ በዘፍጥረት መጽሐፍ ምዕራፍ አንድ ቁጥር ሁለት ላይ እግዚአብሔር ፍጥረት በሚፈጥርበት ጊዜ አሁን ኢየሱስም እግዚአብሔርም በፍጥረት ስራ ውስጥ እንደነበረው አይተናል። አሁን ደግሞ መንፈስ ቅዱስ በፍጥረት ስራ ውስጥ እንደነበረ እናያለን። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማውን በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ። ሰፎ ነበር ይላል እና ይሄ የእግዚአብሔርን መንፈስ ይለዋል እና ይሄ እግዚአብሔር መንፈስ የተባለው የተጠቀሰው በኋላ ጌታችን ኢየሱስ ክርስቶስ መንፈስን ይልክላቸዋለሁ ብሎ በሚናገርበት ጊዜ ጳረቅሊጦስ ያለው እንደሆነ ከዚህ ከግሪኩም ከዕብራይስጡም ቃል ማየት እንችላለን። ራሱን የቻለ እሱም በመፍጠር ስራ ውስጥ በፍጥረት መጀመሪያ አብሯቸው እንደ እናያለን ማለት ነው። ስለዚህ እንደውም በግልጽ በኢዮብ መጽሐፍ ምዕራፍ 33 ቁጥር አራት ላይ ሄደን በምንመለከትበት ጊዜ የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል እና ስለዚህ በሰውም አፈጣጠር ውስጥ በአለማት አፈጣጠር ብቻ ሳይሆን በሰውም አፈጣጠር ውስጥ የእግዚአብሔር መንፈስ በመፍጠር ስራ አብሮ እንደነበረ እንመለከታለን ግን ኢየሱስ ከመሄዱ በፊት እኔ መሄድ ይሻላችኋል ከእናንተ ጋር የማይለይ አጽናኙን መንፈስ ቅዱስ እልክላቸዋለሁ፣ እሱ ወደ እውነት ሁሉ ይመራቸዋል፣ አብሯችሁ ይሆናል ብሎ ህልውናውን በደንብ አርጎ ነግሮናል። ስለዚህ አብ፣ ወል፣ መንፈስ ቅዱስ አንድ አምላክ ብለን እንቀበል ያስፈልጋል። እርግጥ በጣም ጥልቅ የሆነ ጥያቄና ጥልቅ የሆነ መልስ የሚያስፈልገው ቢሆንም አድማጮቻችን ለዛሬ ለጥናት የሚሆናቸው ሀሳብ እንዳገኙ ተስፋ አደርጋለሁኝ። በሚቀጥለው ጊዜ ደግሞ ጊዜ ካገኘን እናብራራዋለን። እግዚአብሔር ይባርካችሁ። መልካም መልካም። የተወደዳችሁ አድማጮቻችን በተሰጡት መልሶችና ማብራሪያዎች እጅግ እንደተባረካችሁ ተስፋ እናደርጋለን። የተከበራችሁ አድማጮቻችን ለዛሬ ጊዜ ስለገደበን፣ ዝግጅታችንን በዚሁ እንቋጫለን። በሚቀጥለው ዝግጅታችን ለሌሎች ጥያቄዎቻችሁ መልሶችን ይዘን እስከምንገናኝ ድረስ የእግዚአብሔር ፍቅር፣ የኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረት ከእያንዳንዳችሁ ጋር ይሁን። ደናው